ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናምሽታችኋል፣ የተከበራችሁ አድማጮች የቅዳሜ ጥር 27 2009 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። ዛሬ የማስተናግዳችሁ ቆንጂት ታየ ነኝ። የዓለም ዜናዎችን በቅድሚያ እናሰማና የውይይት ክፍለ ጊዜ እናስከትላለን። የዛሬ ውይይት በኢህአዴግና በተቃዋሚው ፓርቲዎች መካከል ሊካሄድ የታሰበው ድርድር ዙሪያ እየተቀናበረ ነው። ሁለተኛው አጋማሽ ላይ ስንደርስ ደግሞ ምርጥ የእንግሊዝኛ ዜማዎች የሚቀርቡበት የሙዚቃ ቃና ይቀርብና ያዝናናችኋል። ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁ እንድታመሹ በአክብሮት እንጋብዛለን። ወደ ዜና እንለፍ። ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የሰሜን ምዕራብ ዩናይትድ ስቴትስ ግዛት በሆነችው ዋሽንግተን ስቴት ዋና ከተማ ሲያትል የተሰየሙ አንድ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ የጣሉት የጉዞ እገዳ ለጊዜው እንዲታገድ መወሰናቸው ያስገረማቸው መሆኑን የገለጹት ሚስተር ትራምፕ የዳኛውን ውሳኔ እንደሚያስገለብጡ ዛሬ ዝተዋል። ዳኛው ትናንት ላሳለፉት ውሳኔያቸው ሰበብ ያደረጉት የፌዴራሉ መንግሥት ውሳኔ የሽብር ፈጠራን ስጋት ያባብሰዋል የሚል ነው። የዳኛውን ውሳኔ ተከትሎ የዩናይትድ ስቴትስ የጉምሩክና የወሰን ጥበቃ መሥሪያ ቤት ባወጣው መግለጫ የሚሠራ ወይም ተቀባይነት ያለው ቪዛ የያዙ ተጓዦች ሁሉ አሁን ወደ አሜሪካ መጓዝ እንደሚችሉና እንደማይታገዱም አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ዛሬ ለአሜሪካ ድምፅ በሰጠው ቃል ቪዛ ያላቸው ሁሉ አሁን ወደ ዩናይትድ ስቴትስ እንዲገቡ እንደሚፈቀድላቸው አረጋግጦ መስሪያ ቤቱ ተጨማሪ መረጃዎችን እንደሚያወጣ ገልጿል። ከሀገር ውስጥ ደህንነት መስሪያ ቤትና ከራሱም የሕግ ቡድኖች ጋር እየሰራ መሆኑን ያመለከተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቪዛዎቹ ካልተሰረዙ በስተቀር ማንም ሰው ወደ አሜሪካ መግባት እንደሚችልና ፕሬዚደንታዊው የአፈጻጸም ትእዛዝ ቁጥር 1 3 7 6 9 የደነገገውን ጊዜያዊ እገዳ መቀልበሱን አስታውቋል። የሀገር ውስጥ ደህንነት መስሪያ ቤትም የዋሽንግተኑ ፌዴራል ዳኛ በመላ ሀገሪቱ ላይ ያሳለፉትን ውሳኔ እንደሚያከብርና በትራምፕ የአፈጻጸም ትእዛዝ ኢላማ ከተደረጉ ሀገሮች የሚነሱ ተጓዦችን እየነጠለ ምልክት ማስቀመጡን እንደሚያቆም አመልክቷል። የዳኛው ውሳኔ እንደተላለፈ አብሻቂ ሲል የጠራውን ውሳኔ ለማስቆም የሀገሪቱ የፍትህ መስሪያ ቤት የአስቸኳይ ጊዜ እግድ አቤቱታ በተቻለ ፍጥነት እንደሚያስገባ ዋይት ሀውስ ቤተ መንግሥት አስታውቋል። ወዲያው አስከትሎም ቤተ መንግስቱ ባወጣው ሌላ መግለጫ ላይ አብሻቂ ወይም አናዳጅ የሚለውን ቃል አስወግዷል። ራሳምብሎም ወይም በትርጉሙ ሰልፍ ተብሎ የሚጠራው የኮንጎ ዲሞክራሲያዊት ሪፐብሊክ የተቃዋሚ ፓርቲዎች ጥላ ወይም አሰባሳቢ ቡድን መሪው ኤቲን ቺሴኬዲ ቢሞቱም ከመንግሥት ጋር ይደረጋል ተብሎ የነበረው ድርድር በመጪው ሳምንት ውስጥ ይካሄዳል ተብሎ እንደሚጠብቅ አስታውቋል። የቺሴከዲ ሕልፈት በቅርቡ በተፈረመው የሽግግር ስምምነት ላይ አደጋ ወይም ችግር ሊጋርጥ ይችላል የሚል ስጋት እንዳላቸው የተቃዋሚዎቹ ደጋፊዎችና የሲቪል ማህበረሰብ ድርጅቶች እየተናገሩ ነው። በመንግስቱና በተቃዋሚዎቹ መካከል የተፈረመው ስምምነት የአሁኑ ፕሬዚደንት ጆዜፍ ካቢላ የሽግግሩን መንግስት ለአንድ ዓመት እንዲመሩና ከዚያ በኋላ ምርጫ እንዲካሄድ የሚደነግግ ነው። ድርድሩን አቋርጠው የነበሩት ካቶሊክ ጳጳሳት አሸማጋዮች ንግግሮቹ እንደገና እንዲጀመሩ ለማድረግ በመጪው ሳምንት ወደ ዋና ከተማይቱ ኪንሻሳ እንደሚገቡ የተቃዋሚው ኮንጎ ናቢሶ ፓርቲ መሪ ፍሬዲም ቡያሙ ማቱንጉሉ አስታውቀዋል። ተቃዋሚዎቹ መሪያቸውን ፈጥነው መምረጥ ካልቻሉ በመካከላቸው መከፋፈል ሊፈጠ ሊፈጠርና ሊያዳክማቸው እንደሚችል የሚገልጹ ደጋፊዎቻቸው ይህ ሁኔታ ፕሬዚደንት ካቢላ ስምምነቱን እንዲሰርዙና ከሕገ መንግስቱ ላይም የስልጣኔ ጊዜ ገደብን ፍቀው እንዲያሻሽሉት ጉልበት እንደሚሰጣቸው እያስጠነቀቁ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የግል ንግዶቻቸውን እንዲሸጡ ወይም ለባላደራ ቦርድ እንዲያዛውሩ እየቀረቡላቸው ያሉ ጥሪዎችን ውድቅ ማድረጋቸውን መቀጠላቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። የአሜሪካ ፕሬዚደንቶች ንብረቶቻቸውን እንዲያዛውሩ ወይም ባለቤትነታቸውን እንዲያጡ የሚያደርግ ድንጋጌ አለመኖሩን የሚናገሩት ፕሬዚደንት ፕሬዚደንት ትራምፕ ይልቅ የድርጅቶቻቸውን አመራር በማንኛውም ጊዜ ሊያነሱ በሚችሉበት ሁኔታ ለበኩር ልጃቸው ዶናልድ ትራምፕ እና ለትራምፕ ድርጅቶች ዋና በጅሮንድ አለን ዋይሰልበርግ መስጠታቸው ይታወሳል። የአፍጋኒስታን ጠንካራ ሽፍታ መሪ ናቸው የሚባሉትን ጉልቡድን ሂክማትያርን ስም ከሽብር መዝገብ ላይ መፋቁን የተባበሩት መንግሥታት ድርጅት ዛሬ አስታወቀ። ድርጅቱ እርምጃውን የወሰደው ሂክማት ያር ከአፍጋኒስታን መንግሥት ጋር የሰላም ስምምነት መፈራረማቸውን ተከትሎ መሆኑን አስታውቋል። ለዜና የተያዘው ጊዜ አበቃ። እስከ ማጠቃለያው ወደ ምሽቱ ዝግጅት ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አሰምተናል። በ19 በ በ22ና በ25 ሜትር ባንድ አጭር ሞገድ የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በናይል ሳትም ቪኦኤ 24 ላይ ታገኙናላችሁ። ከአሁን እስከ ዝግጅታችን አጋማሽ ድረስ ውይይት ይቀርባል። በኢህአዴግና በተቃዋሚ ፓርቲዎች መካከል ሊካሄድ በታቀደው ድርድር ዙሪያ የሚያተኩር ነው። አብራችሁን ቆዩ። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሀሳብ መሰረት ኢህአዴግና ተቃዋሚዎች ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ ተስማምተዋል። በሁለት ሳምንታት ጊዜ ውስጥ የየራሳቸውን መደራደሪያ ሀሳብ ለማቅረብ መወሰናቸው ተገልጿል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ዲሞክራሲያዊ ፓርቲ የማዕከላዊ ምክር ቤት አባል አቶ ልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን ጋብዘናል። ያነጋግረቻቸው አዳነች ፍስሀዬ ነች። በመጀመሪያ ደረጃ አቶ ልደቱ አያሌው፣ አቶ ሙላቱ ገመቹ ለትብብራቸውና ለጊዜያቸው እናመሰግናለን። አሁን በቅርቡ ኢህአዴግ ከተቃዋሚ ድርጅቶች ጋር የመደራደር ፍላጎት እንዳለው ገልጿል። በዛ መሰረትም ኢህአዴግና ተቃዋሚ ድርጅቶች በምን መልክ ይካሄድ ድርድሩ በሚሉ ነጥቦች ላይ እንደ ተስማሙ ተገልጿዋል። ና እስቲ ስለዛ ብታብራሩልን። በአቶ ልደቱ ልጀምር። እንዳልሽው ይሄ ወቅታዊ ሀገራችን ሁኔታ ይሄ ፖለቲካ ብጥብጡ ከተፈጠረ በኋላ በተደጋጋሚ ለድርድር ዝግጁ ነኝ ሲል ቆይቶ፣ ግን በጣም ዘግይቶ አሁን የውስጥ ግምገማውን እየጨረስኩ ነው ባለበት ሰዓት የተቃዋሚ ፓርቲዎች የሚደራደር የጥሪ ደብዳቤ አቅርቧል። ከፓርቲዎቹ ጋር የመጀመሪያ ግንኙነት ተደርጓል። ድርድሩ እንዴት መሄድ አለበት በሚለው ጉዳይ አንዳንድ የመነሻ ውይይቶች ተካሂደው በዛ ጉዳይ ላይ ቀጣይ ውይይት ለማድረግ ቀጠሮ ተይዞ ነው የተለያዩት። መነሻ ውይይቶቹ ያብራሩልን ይችላሉ ወይም ሊገልጹልን ይችላሉ ምን መልክ እንደነበራቸው? አቶ ሙላቱ፣ ልክ አቶ ልደቱ እንዳሉት ውይይት ተደርጓል። ይሄ ስምምነት ማምጣትና ለሀገሪቷ ሰላም ለመፍጠር የተቃዋሚ ቡድኖች አንድ ላይ ተገናኝቶ ተወያይቶ ሰላም እንዲፈጥሩ የእኛ ፓርቲያችን እና መድረክም ጭምር ከአሁን በፊት ብዙ ውቶታ አድርገናል። ብዙ ጥረት አድርገናል በበኩላችን አሁንም መንግስት፣ እንግዲህ ጥልቅ ታድሶ አካይጄ ከተቃዋሚ አካላት ጋር ለመደራደር ዝግጁ ነኝ ብሏል። ይህ አዎንታውን በበጎ ጎን ነው የምንቀበለው። ይሁን እንጂ በውይይቱ ውስጥ የተነሱት የታሰሩ የፖለቲካ ፓርቲ አባላት እና መሪዎችም ጭምር እንዲሁም አሁን ያለው የአስቸኳይ ጊዜ አዋጅ ይህንን ውይይት ማለት ፓርቲዎች ውይይት በሚያደርጉበት ጊዜ ህዝብን፣ የአባሎቻቸውን መሰብሰብ፣ ከህዝብ ጋር መወያየት የግዴታ ስለሚያስፈልግ እነዚህ ሁሉ ማነቆ ሊሆኑ ይችላሉ። በህገ መንግስቱ ደግሞ እንደተጠቀሰው ሀገሪቷ የምትመራው በመድበለ ፓርቲ ስርዓት ነው። ሆኖም የሌሎች ፓርቲ ጽህፈት ቤቶች በየቦታው በተዘጋበት ሁኔታና ይህን ውይይት ለማድረግ አስቸጋሪም ስለሚሆን በነጻነት ለመንቀሳቀስ በየቦታው ያሉ የተቃዋሚ የፓርቲ ጽህፈት ቤቶች እንዲከፈቱም ሀሳብ ቀርቦ ነበረ። ነጻ የሆነ ሚዲያ በሀገሪቷ ውስጥ የለም ማለት ስለሚቻል ይህንን ድርድር ለመከታተልም ሆነ የድርድሩን መንፈስ ህዝባችን በከፍተኛ ደረጃ የሚጠብቆ ስለሆነ ለግል ሚዲያዎችም ክፍት እንዲሆን ነበር እኛ የጠየቅነው፣ የዛን ጊዜ አባላትም የተወያየበት። ሌላው ለሀገራችን ዘለቄታዊ የሆነ ሰላም ለማምጣት በሀገራችን ጉዳይ ያገባናል ለሚሉ ሁሉ በሀገር ውስጥም ሆነ ከሀገር ውጭም ላሉትም የፖለቲካ ድርጅቶች ድርድሩ የድርድሩ አካል እንዲሆኑ መንግስት ይፋ ጥሪ እንዲያደርግላቸው ይህ ሀሳብ ተነስቷል። እነዚህ የተነሱ ሀሳቦች ናቸው። እንግዲህ እናንተ በሚዲያም በወሬም እንደሰማ ነው የተስማማችሁባቸው ነጥቦች እንዳሉ ተጠቅሷል። እንግዲህ ድርድሩ እንዴት ይካሄድ፣ ምን መልክ ይያዝ የሚለው እና ምን ላይ ነው የተስማማችሁት? አቶ ልደቱ፦ አራት ጉዳዮች ናቸው ለጊዜው የተነሱት። አሁን በፍሬ ጉዳይ ላይ ውይይት አልተጀመረም። አሁን ምንድን ነው ኢህአዴግ እንደ ድርጅት ተነሳሽነቱን ወስጄ ጋብዣችኋለሁ አለ። አሁን ወንድሜ እንዳሉት ዘግይቶም ቢሆን ወደዚህ አይነቱ ሁኔታ መምጣቱ በበጎም የሚታይ ነው። እኛም ስንጠይቀው የነበረ ጉዳይ ስለሆነ ማለት ነው። ስለዚህ ምንድን ነው የተደረገው? አንደኛ የድርድሩ አጀንዳዎች ምን መሆን አለባቸው የሚለው አንዱ ነጥብ ነው። በአራት ነጥቦች ላይ ፓርቲዎቹ የየራሳቸውን መነሻ ሀሳብ ይዘው እንዲቀርቡ ነው በጽሁፍ ስምምነት የተደረገው። አንደኛው አሁን እንዳልኩት የድርድሩ አጀንዳዎች ምን መሆን አለባቸው የሚል ነው። እንግዲህ ያኔ ነው ፍሬ ሀሳቦቹ የሚቀርቡት ማለት ነው። አንደኛው እሱን ሁለተኛው ማን ነው አወያይ መሆን ያለበት የሚለው ነው። ሶስተኛው ውይይቱን መታዘብ ያለበት አካል ማን ነው የሚል ነው። አራተኛ በውይይቱ በየጊዜው በየደረጃው የሚደረስባቸው ስምምነቶች እንዴት ተደርገው ነው በመገናኛ ብዙኃን በምን መልክ ነው መገለጽ ያለባቸው የሚል ሀሳብ ተነስቶ በእነዚህ አራት ነጥቦች እያንዳንዱ ፓርቲ መነሻ ሀሳብ በጽሁፍ ከአስራ አምስት ቀን በኋላ ይዞ እንዲቀርብ ነው ቀጠሮ የተያያዘው። በነገራችን ላይ እኔ በአካል አልተገኘሁም ውይይቱ ላይ ግን የፓርቲያችን ሰዎች ተገኝተው የሰጡኝን ማብራሪያ ይዤ ነው አሁን እየተናገርኩ ያለሁት እንጂ በአካል አልነበርኩም። በእነዚህ አራት ነጥቦች ላይ ፓርቲዎቹ ሀሳብ ይዘው እንዲቀርቡ ነው ዞሮ ዞሮ ስምምነት ላይ የተደረሰው። ስለዚህ መሰረታዊ የሆነ አጀንዳ ላይ ውይይት ገና አልተጀመረም። እንግዲህ ሁለታችሁም ያላችሁት ምንድን ነው? ይሄ ጉዳይ መጀመሩ አዎንታዊ ነው ብላችኋል። እና አዎንታዊ ነው ስትሉ አንድ የሆነ አዎንታዊ ነው ሊያስብላችሁ የሚችል ያያችሁት ነገር አለ ማለት ነው። ና ወደ አቶ ሙላቱ ልመለስ እና እስቲ አዎንታዊ የሆነበት ምክንያት ቢያብራሩልን። አዎንታዊ ነው ስንል እኛ በአንጻራዊ ነው፣ ቀደም ሲል ከነበረው ሁኔታ ሙድ አሁን ገዢው ፓርቲና መንግስት ለመደራደር፣ ሰላም ለመፍጠር፣ ለመጀመሪያ ጊዜ ነው ይሄንን ግብዣ የሚያቀርበው እና እንዳለው ሁሉንም የጋበዘው። ስለዚህ ይሄ አሁን ጅምሩ ላይ አዎንታዊ ነው። ነገር ግን ያስክዳል አስክ ገና በሂደት ዝርዝር ጉዳዮች አጀንዳ ተይዞ ተወያይተን እልባት ስናገኝ ነው ሙሉ በሙሉ አዎንታዊ የሚያሰኘው። አቶ ልደቱ፣ እንግዲህ አዎንታዊ ነው የምንለው ምንድን ነው? በእኛ በኩል የኢትዮጵያ የፖለቲካ ችግር መፈታት ያለበት በውይይት ነው፣ በድርድር ነው ብለን ከማመን ነው። ሌላ አማራጭ የለውም። ስለዚህ በሩ መዘጋት የለበትም። ግን እስካሁን ድረስ እንቅፋት ሆኖ የቆየው ኢህአዴግ የተጣላ የለም ከተቃዋሚ ፓርቲዎች ጋር መደራደር አያስፈልገኝም እያለ ለረዥም ጊዜ ተቃዋሚ ፓርቲዎችን ሲገፋ ነው የቆየው በአንድ በኩል። ስለዚህ አሁን ከሰማይ በታች ባለ ጉዳይ ሁሉ ለመነጋገር ዝግጁ ነኝ ነው ያለው። ስለዚህ እንደዚህ ያለው ተነሳሽነት መኖሩ ጥሩ ነው። ነገር ግን ይሄ የመጀመሪያ ድርድር አይደለም። ከአሁን በፊትም ተመሳሳይ ድርድሮች ተካሂደዋል። ውጤታቸው ግን የታሰበው ግብ ላይ ሳይደርስ ነው የተኮላሸው እና ኢህአዴግ እነዛን ድርድሮች የፕሮፓጋንዳ መጠቀሚያ አድርጎ መጨረሻ ላይ ምንም ለኢትዮጵያ ዴሞክራሲ ፋይዳ ሳይኖራቸው ነው የተቋጩት። ስለዚህ ይሄ አሁን የተጀመረው ድርድር የት ይደርሳል የሚለው ገና ወደፊት የሚታይ ነው የሚሆነው በኢህአዴግ በተግባር እስካላየን ድረስ ሙሉ ቁርጠኝነት አለው ይህን ችግር በሰላም ለመፍታት በድርድር ለመፍታት የሚል እምነት የለም። ምክንያቱም ባለፉት ዓመታት ከኢህአዴግ አኳያ ያየናቸው ልምዶች እንደዛ አድርገን በአንድ ጊዜ እንድናምን የሚያደርጉ አይደሉም እና አሁንም ኢህአዴግ ምን ያህል በዚህ ርቀት ይሄዳል፣ ምን ያህል ከልብ ይደራደራል፣ ምን ያህል ችግሩን በድርድር ለመፍታት ወስኗል የሚለውን በተግባር ስናይ ነው ልናረጋግጥ የምንችለው እንጂ እስካሁን በነበረን መረጃ እና ተመክሮ ኢህአዴግ ለዛ አይነት ነገር ዝግጁ እንዳልሆነ ነው የምናውቀው። አንዳንድ ምልክቶችም አሁን አሁንም አሉ። ስለዚህ ምንድን ነው ዋናው ነገር ግን የኢትዮጵያ የፖለቲካ ችግር ሌላ መፍትሄ የለውም። ዋናው መፍትሄ በመነጋገር በመደራደር ነው መፈታት ያለበት፣ በግጭት አይደለም፣ በጦርነት አይደለም ብለን ስለምናምን ምን ሁልጊዜም ቢሆን በሰላም የሚደረግን ጥሪ በበጎ ነው የምናየው። ውጤቱ ምን ይሆናል የሚለው ግን ቅድም እንዳልኩት ወደፊት የምናየው ነው የሚሆነው። አቶ ሙላቱ እንግዲህ ድርድር ሊጀመር ነው ተብለዋል። ከዚህ ድርድር ድርጅታቸው የሚጠብቀው ነገር ምንድን ነው? መጀመሪያ ድርድሩን ለመጀመር መንግስት ቁርጠኛ ነው ብለን አሁን አቶ ልደቱ እንዳስቀመጡት ምልክቶች መታየት አለባቸው ለድርድር የሚያመጡ መንግስት ቁርጠኛ መሆኑን የምናውቅባቸው መንገዶች ሊፈጠሩ ይገባል። ይኸውም ቅድመ ሁኔታዎች አሉ። ለምሳሌ የታሰሩ የፓርቲ አመራር አባላት ባልተገኙበት ድርድር ማካሄድ መቼም ለአንድ ፓርቲ ለሌሎቹም ፓርቲዎች ፓርቲ አባላቸው እየታሰረ ድርድር ለማካሄድ ይቸግራል። በሌላ በኩል ደግሞ ከሕዝብ ጋር ተወያይቶ ሀሳብ አቅርቦ ተገናኝቶ በሰላምም ለመሄድ ይሄ አሁን ያለው የአስቸኳይ ጊዜ አዋጅ ማነቆ ነው። ይሄም እልባት ሊያገኝ ይገባል እንላለን። በሌላ በኩል የምንፈልገው ውይይት ሰላማዊ በሆነ መንገድ ለሀገሪቷ ለወደፊት ሰላም የሚያመጣ አንድነትን የሚፈጥር የሀገር ሉዓላዊነትን ለመጠበቅ የሚዲያዎች ወሳኝነት አላቸው። እነዚህ ሚዲያዎች ለህዝብ አስተማሪ እንደመሆናቸው መጠን ይሄ የድርድሩን ሁኔታ መከታተል መቻል አለባቸው። ይሄ አንዱ ነው፣ ነጻ የሆነ ሚዲያ እንዲኖር። ሌላው ደግሞ ሁሉንም መጋበዝ ያስፈልጋል። ማዕቀብ ሳይደረግበት በሀገሪቷ ላይ ችግር አለብን ብሎ ያኮረፉ ሁሉ ግዴታ ተገናኝቶ ለዚህ ሀገር የመጨረሻ እና ዘለቄታዊ የሆነ ሰላም ለመፍጠር እነዚህ ሁሉ የድርድሩ አካል መሆን እንዳለባቸው ነው እኛ የምንረዳው። ያሁን ለምሳሌ የሙስሊሙ ህብረተሰብ የታሰሩት ሁሉ እነዚህ ሁሉ ተፈቶ ሰላም ተፈጥሮ ድርድሩ ቢካሄድ የበለጠ የሰመረ ይሆናል። ሌላው ደግሞ የኢህአዴግን ቁርጠኝነትን በትክክል ይገልጻል ብለን እናምናለን። አሁን ከእርሶ አባባል እንደ ገባኝ በመጀመሪያ ደረጃ ድርድር ለማካሄድ የታሰሩት መሪዎች መፈታት አለባቸው፣ ሁለተኛ፣ ቢያንስ እንግዲህ ካነሷቸው ነጥቦች ሁለተኛ የአስቸኳይ ጊዜው አዋጅ ጉዳይ መነሳት አለበት የሚል እምነት ነው ያለው ድርጅቶ? አዎ፣ አቶ ልደቱ እንግዲህ በእኛ በኩል እነዚህ ሁለቱ የተባሉት ነገሮች እንዲፈጸሙ እንፈልጋለን። የፖለቲካ እስረኞች እንዲጠቀሙ እንፈልጋለን። የአስቸኳይ ጊዜያዎችም እንዲነሳ እንፈልጋለን። ነገር ግን ቅድመ ሁኔታ አናደርገውም። ምክንያቱም በእኛ እምነት ለሰላም ለሚደረግ ድርድር ቅድመ ሁኔታ መቅረብ አለበት ብለን አናምነን። ያለምንም ቅድመ ሁኔታ ገዢውን ፓርቲም ኢህአዴግን መደራደር አለብን። እንዲህ አይነቶቹ ጉዳዮች የድርድሩ አካል ሆነው ነው መቅረብ ያለባቸው እንጂ ድርድሩን ለማካሄድ ቅድመ ሁኔታ ሆነው መቅረብ አለባቸው ብዬ አላምንም። ምክንያቱም በኢህአዴግም በተቃዋሚ ቆራም ከዚ ቀደም የነበረው አንዱ ችግር ይሄ ነው፣ ቅድመ ሁኔታ የማስቀመጥ ጉዳይ እንቅፋት ነው የሚሆነው ለመደራደር። ስለዚህ ቅድመ ሁኔታ እንዲሆኑ የምንፈልጋቸውን ነገሮች ቅድመ ሁኔታ አድርጎ ድርድሩ እንዳይደረግ እንቅፋት ከመሆኑ ይልቅ የድርድሩ የመወያያ ርዕሶች፣ አጀንዳዎች እንዲሆኑ ማድረግ ነው የሚጠቅመው ብለን ነው በእኛ ፓርቲ በኩል የምናምነው። በእርግጥ ሌሎች ፓርቲዎች ሌላ አቋም ሊኖራቸው ይችላል። ያን ደግሞ ማክበር አለብን፣ ምክንያቱም የአቋም ጉዳይ ነው። ነገር ግን ወደ ጥያቄዎች ልመለስና፣ ከዚህ ድርድር ምንድን ነው የምጠብቁት? አቶ ልደቱ ወደዛ ከመሄዳችን በፊት ወደ አቶ ሙላቱ ልመልሰውና፣ አቶ ሙላቱ ገመችው አሁን አቶ ልደቱ እንዳሉት የአስቸኳይ ጊዜ አዋጅ ካልተነሳ፣ የታሰሩት መሪዎቻችሁን ካልተፈቱ ለውይይትም አንቀርብም በሚል በቅድመ ሁኔታ መልክ ነው የምታቀርቡት ወይስ እንዴት ነው ይህን እናቀርባለን? ክቡር አቶ ልደቱ መቼም እንግዲህ ያልጠነካ ግልግል ያውቃል እንደሚባል አይነት የእነሱ ፓርቲ የታሰረ ሰው የለም። በመሪዎች ደረጃም የታሰሩባቸው ሰዎች ላይኖሩ ይችላሉ። ስለዚህ እሱን እንደ ቅድመ ሁኔታ ላያስቀምጡ ይችላሉ። ለእኛ ግን በጣም በጣም አስፈላጊ ነው። ምክንያቱም ሊደራደሩ የሚችሉ የፓርቲ መሪዎች ኦረዲ ታስሯል። ይሄ በሆነበት ናቴ እንዴት ተደርጎ ነው ሰላም መፍጠር የሚቻለው እና ለድርድር መቀመጥ የሚቻለው እና ስለዚህ የኢህአዴግን ወይም የፓርቲና ገዢው ፓርቲ የሚያደርገውን መከራከሪያ በእኛ መካከል መምጣቱ በጣም አሳዝኖኛል። እሺ፣ አቶ ልደቱ መልስ ካሉት፣ ሁለት ነገር ነው። አንደኛ ይሄ የአቋም ጉዳይ ነው። ይሄ አቋም ደግሞ በእኛ ፓርቲ አሁን የተያዘ አቋም አይደለም። ፓርቲያችን ከተመሰረተ ጊዜ ጀምሮ ለሰላም ድርድር ቅድመ ሁኔታ አለማስቀመጥ መርሃችን ነው ለዚህ ህዝቡም ያውቀናል። ስለዚህ የአቋም ለውጥ ስላላደረግን አሁን አዲስ ነገር የምናመጣው ነገር የለም። ስለዚህ የአቋም ጉዳይ መሆኑን ወንድሜ ቢረዱት ጥሩ ነው። እኛ የእነሱን አቋም እናከብራለን። ከመነካት ካለመነካት ጋር አናያይዘውም። አቋም ነው። ሁለተኛ፣ በኢንፎርሜሽን ደረጃ እነሱ የታሰረባቸው ሰዎች የለም የተባለው፣ እኛም የታሰሩብን ሰዎች አሉ፣ ለማስፈታት ጥረት እያደረግን ነው አመራር ናቸው። አይደለም ሌላ ጉዳይ ነው። አመራሮቹም እስር ቤት ስንገባ በነበረበት ወቅት በድርድር እና ለውይይት ቅድመ ሁኔታ እንዲሆን ፈልገን አናውቅም። ስለዚህ ይህን ጉዳይ ከመነካትና ካለመነካት ጋር ሳይሆን ከአጠቃላይ የፖለቲካ መርህ ጋር ወንድሜ ቢያዩት ጥሩ ነው። እኛ የእሳቸውን መርህ እናከብራለን፣ እሳቸው ደግሞ እኛ እንዲያከብሩ ጥሩ ነው። ስለዚህ ይህን ቅድመ ሁኔታ ሆኖ እንዲቀርብ ፍላጎት የለንም። አጀንዳ ሆኖ እንዲቀርብ ነው የምንፈልገው። ቅድመ ሁኔታ ሆኖ ግን የሰላም ድርድሩ እንቅፋት ሊሆን ግን እሺ እንግዲህ ቅድም ወደ ተነሳው ከዚህ የድርድር ሀሳብ የምትጠብቁት ምንድን ነው? ወደ እሱ ስመጣ እንግዲህ ዝርዝሮቹ በአጀንዳው የሚነሱት ጉዳዮች ብዙ ነው ሊሆኑ የሚችሉት። ምክንያቱም ሀገራችን ያለው የፖለቲካ ችግር በጣም ፈርጀ ብዙ ነው። ነገር ግን ዋናው በጥቅሉ ሳስቀምጠው፣ ቁልፉ ጉዳይ መሆን ያለበት በነጻና ፍትሀዊ ምርጫ የኢትዮጵያ ሕዝብ የስልጣን ባለቤት መሆን የሚችልበትን እድል የሚፈጥር ውጤት ነው የምንጠብቀው። እኛ ከዛ ያነሳ አይደለም። በገዢ ፓርቲ በኩል በተለያየ ጊዜ በጣም ተገቢ ያልሆኑ ነገሮች ሲገለጹ እየሰማን ነው። ተቃዋሚዎች በፓርላማ የሚሳተፉበት ጥያቄ የሚያቀርቡበት ክርክር የሚያደርጉበት የፖለቲካ ምህዳሩ በተሻለ ሁኔታ የሚሰፋበት እየተባለ ሲገለጽ እንሰማለን። ይሄ የዚህ ድርድር ውጤት በእንዲህ አይነት ቁንጅብ ጫቢ ነገር እንዲወሰን አልፈልግም። እኛ ይሄ ድርድር ውጤታማ መሆን ካለበት ፍጹም ነፃና ፍትሃዊ በሆነ ምርጫ የኢትዮጵያ ሕዝብ የስልጣን ባለቤት የሚሆንበትን ምቹ ሁኔታ የሚፈጥር ውጤት ነው የምንጠብቀው። በኛ በኩል ቅድም ጠቀስ አድርጋችኋል። የኢትዮጵያ ምክር ቤት እንግዲህ ሁሉ እንደሚያውቀው በኢህአዴግ ቁጥጥር ስር ያለ ነው። ሙሉ በሙሉ የኢህአዴግ አባላት የበላይነት ያገኙበት ነው እና በየጊዜው በተለያዩ የሰብአዊ መብት ድርጅቶች የሚነቀፍበት ምሱ ነው እና ይሄ እንዴት ሊለወጥ ይችላል ብላችሁ ታስባላችሁ? ማለት የኢትዮጵያ ተቃዋሚ ኃይሎች በምክር ቤት ቦታ ሊያገኙ የሚችሉበት ዋናው መንገድ ምንድን ነው ትላላቸው? አቶ ምላቱ፣ ዋናው መንገድ አገሪቷ ዲሞክራሲያዊ የሆነ ሥርዓት ከገነባች ሁሉም ብሔር ብሔረሰቦች እኩልነታቸው የተረጋገጠባት ሀገር እስከሆነ ድረስ በነጻ ምርጫ ሁሉ ነገር ከተከናወነ በእውነቱ ያሉ ችግሮች ይፈታሉ የሚል ግምት አለኝ። ስለዚህ ነጻ የሆነ ምርጫ ስልጣኔን በነጻ ምርጫ መያዝ፣ ኃላፊነትን መውሰድ የሀገሪቷን የወደፊት እጣ ፈንታ ይወስናል ነው የምንለው። አሁን ግን የተያዘው በአንድ ፓርቲ ነው። አንድ ፓርቲ በአንድ በራሱ ፍልስፍና ሁሉንም ነገር እያካሄደ ባለበት፣ አሁን እንደምታዩት በየቦታው ጭቅጭቅ፣ ምትርክ እነዚህ ሁሉ የጠሩ አገሪቷ ሰላም የሰፈነባት የሚያደርግ ይሆናል ማለት ነው ነጻ ምርጫ ከተደረገ ዲሞክራሲያዊ ከሆነ ሁሉ ፍትሀዊ የሰው መብት ከተከበረ እነዚህ እነዚህ ነገሮች ሁሉ እንግዲህ ዝርዝራቸው ብዙ ነው። በዚህ ለመጥቀስ በጣም አስቸጋሪ ነው። ሆኖም ዋነኛው ነጻ ምርጫ፣ ዲሞክራቲክ የሆነ ስራ ከተሰራ አገሪቷ አሁን ካገጠማት ችግር ልትላቀብ ትችላለች የሚል ግምታለኝ። አሁን እንግዲህ ያነሱት ጉዳይ አለ። የብሔር ብሔረሰቦች እኩልነት የተረጋገጠባት ሀገር እንድትሆን የሚል ጉዳይ አንስተዋልና እንዴት ነው በእርስዎ አመለካከት ኢትዮጵያ ውስጥ የብሔር ብሔረሰቦች እኩልነት የተረጋገጠበት ነው ሊባል የሚቻለው፣ ምን መልክ ሲኖረው ነው? ብሔሮች ብሔር ብሔረሰቦች የራሳቸውን አካል መርጦ ዲሞክራሲያዊ በሆነ መንገድ ራሳቸውን በራሳቸው ማስተዳደር ሲችሉ ነው። አሁን ራሳቸውን በራሳቸው ማስተዳደር አልቻሉም ነው የሚሉኝ? ያሉት እንግዲህ፣ ዋው፣ እንግዲህ እንደሚታየው ነው፣ ይፋ የሆነ ነገር ነው። እሺ፣ አቶ ልደቱ ወደ መጀመሪያው ጥያቄ እንግዲህ፣ እንዳልሺው፣ አዳነች ያው ምክር ቤቱ ሙሉ በሙሉ መቶ በመቶ በሚባል መጠን በኢህአዴግ የተያዘ ነው። ምክር ቤቱ ብቻ አይደለም፣ በአጠቃላይ የመንግስት መዋቅሮች በኢህአዴግ ቁጥጥር ስር የዋሉ ናቸው። ተቃዋሚ ፓርቲዎች ከቀበሌ እስከ ፓርላማ ባለው ምክር ቤት ምንም ውክልና የለንም። በስራ አስፈጻሚ ውስጥ ምንም ተሳትፎ የለንም። በህግ ተርጓሚ ውስጥ ምንም ተሳትፎ የለንም። ስለዚህ የአንድ ፓርቲ ብቸኛ አምባገነናዊ የበላይነት የሰፈነበት ሀገር ውስጥ ነው ያለ ነው። ለዛም ነው እንግዲህ ትግል ያስፈለገው ድርድርም የሚያስፈልገው ለዛ ነው። ግን ምንድን ነው ዞሮ ዞሮ በአንድ ፓርቲ የተያዘ ነው እና ከዚህ በኋላ መፍትሄ ወይም ውጤት ሊመጣ አይችልም ብሎ ተስፋ መቁረጥ አይቻልም። ሰላማዊ ትግል ነው የምናካሄደው። የሰላማዊ ትግል ዋናው መሳሪያ ምክክር ነው፣ ክርክር ነው፣ ድርድር ነው። ሰላማዊ ትግል ከዛም የሰፉ ብዙ መገለጫዎች አሉት። ግን ዞሮ ዞሮ በሀሳብ የሚደረግ ትግል ነው። ስለዚህ ተስፋ ቆርጠን ለውጥ አይመጣም ብለን እጃችን አጣብሰን ልንቀመጥ አንችልም። መቼውንም ጊዜ ቢሆን በማንኛውም ሁኔታ ተስፋ ሳንቆርጥ መታገል አለብን። እንደዛም በመሆኑ ነው ለምሳሌ ደቡብ አፍሪካ ውስጥ ከመቶ ዓመት ትግል በኋላ የአፓርታይድ ሥርዓት ወርዶ ኤንሲ ለስልጣን የበቃው ተስፋ ባለመቁረጥ በመታገላቸው ነው። ከዚህ የባሰ ሁኔታ ደቡብ አፍሪካ ውስጥ ነበር። የሰው ልጅ እንደ እንስሳ የሚቆጠርበት ነጭና ጥቁር በአንድ ትምህርት ቤት፣ በአንድ ምግብ ቤት የማይስተናገዱበት ሀገር ነበር። ግን መሪዎቹ ለቆሙለት ዓላማ ተስፋ ሳይቆርጡ በመታገላቸው በመጨረሻ በሰላማዊ ትግል ለውጥ ማምጣት ችለዋል። አሁንም በቅርቡ ለምሳሌ በርማ ላይ የሆነውን ብናይ መሳንሱኪ ከረዥም ጊዜ እስር ቤት ቆይታ በኋላ ወጥተው ተስፋ ሳይቆርጡ በሰላማዊ ትግል ቀጥለው አሁን በፓርላማ ማጆሪቲ መሆን ችለዋል። ስለዚህ ሰላማዊ ትግል ልክ አስጨራሽ ትግል ነው። ተስፋ መቆረጥ የለበትም። በዛ መንፈስ ነው አሁንም መደራደር አለብን የምንለው ነገር ግን ቅድም እንዳልኩት በኢህአዴግ በኩል ችግሮችን በሰላማዊ መንገድና በድርድር የመፍታት ሙሉ ፍላጎቱ አለው ወይ የሚለውን በጥርጣሬ ነው የምናየው። ምክንያቱም ያለፈው ልምዳችን የሚያሳየን ነገሮችን በጥርጣሬ በስጋት እንድናይ ነው። በተግባር ምን ያህል ተለውጧል የምንለው እንግዲህ ጥልቅ ተሃድሶ አድርጌያለሁ ብሏል፣ በዚህ ድርድር እናየዋለን። ስለዚህ በዚህ ድርድር ሂደት በእኔ እምነት በሙሉ ዝግጅት መደራደር አለብን ተቃዋሚ ፓርቲዎች አሁንም በመጀመሪያው ድርድር የተገኘ ነው። ወደ ሀያ ሁለት የምንደርስ ተቃዋሚ ፓርቲዎች ነን። ይሄ ሁሉ ተቃዋሚ ፓርቲ በተበታተነ ሁኔታ ከሚደራደር ተቃዋሚ ፓርቲዎች አንድ ምክክር አድርገው የጋራ አቋም እየያዙ ከኢህአዴግ ጋር መደራደር ቢችሉ የተሻለ ተሰሚነትና ጉልበት ሊኖራቸው ይችላል ብዬ አምናለሁ። እና ይሄም ተቃዋሚ ፓርቲዎች ማሰብና በዚህ ዙሪያም ጥረት ማድረግ አለብን ብዬ አምናለሁ። የእኛ ፓርቲ በዚህ ረገድ መግለጫ አውጥቶ ጥሪ እንዳደረገ አውቃለሁ። ሌላው ህዝቡም ደግሞ የዚች ሀገር ችግር በጦርነት በብጥብጥ ሊፈታ እንደማይችል አውቆ ለዚህ ድርድር ተገቢ ትኩረት ሰጥቶ በገዢው ፓርቲም በተቃዋሚዎችም ላይ ከድርድሩ ሂደት ማፈንገጥ እንደሌለብንና ድርድሩን የሀገርና የህዝብን ጥቅም በማስቀደም እንድንደራደር የራሱን ጫናና ግፊት ህዝቡ መፍጠር አለበት። እንግዲህ ውጤቱም ይሆናል የሚለው በሂደት የሚታይ ነው። እንደ አንድ ጥሩ ጅምር ግን ልንቆጥረው እንችላለን። አሁን እንግዲህ ሲናገሩ ድርጅቶች ተባብረው በህብረት መልክ ቢቀርቡ የበለጠ ጥንካሬም ጫናም ሚኖረዋል የሚል አንስተዋል። እና ታዲያ እስካሁን ባዩት መልክ የሚተባበሩ ይመስላሉ? እንግዲህ በእኛ በኩል የዚህን ጉዳይ አሳሳቢነት ተገንዝበን መግለጫ አውጥተናል። ተቃዋሚ ፓርቲዎች ተገናኝተን፣ ተነጋግረን፣ የጋራ ነው የምንላቸውን ጉዳዮች አንቅሰን አውጥተን ነቅሰን አውጥተን የተሻለ ህብረት ፈጥረን መደራደር ቢያንስ ለድርድሩ በጋራ የምንቀርብበት ሁኔታ እንዲኖር ጥሪ ያቅርበናል። ምናልባት ተመሳሳይ አቋም ያላቸው ሌሎች ተቃዋሚ ፓርቲዎች ይኖራሉ የሚል እምነት አለን። ግን መልስ እስካሁን ድረስ አላገኘንም። ግን በዚህ በአንድ ጥረት ብቻ መቆም አለበት ብዬ አላምንም። ሁሉም ፓርቲ ይሄን ጉዳይ አስቦበት መነጋገር አለበት ብዬ ነው ማምነው። በተቃዋሚውም ጎራ ዙሪያ እስካሁን የነበረን ልምድ ካየን የመተባበር ልምዳችን በጣም ዝቅተኛ ነው። ግን በዚሁ መቀጠል አለብን ብዬ አላምንም። ካለፈው ስህተት፣ ካለፈው ጥፋት፣ ካለፈው ድክመት ተምረን አሁን እንዴት ብለን ነው ጠንካራ ሆነን ተባብረን እውነተኛ የሆነ የሕዝቡን አጀንዳ በዛ መድረክ ይዘን ቀርበን ድርድሩን ለተሻለ ውጤት የምናበቃው የሚለውን ነገር ሁላችንም አስበን ወደዛ አይነት ትብብር መምጣት አለብን ብዬ ነው የማምነው። እንግዲህ ሌሎቹ በዚህ ዙሪያ የሚኖራቸው አቋም ምንድነው የሚለውን ወደፊት የምናየው ነው የሚሆነው። አድማጮች፣ ውይይቱ አላበቃም። የመጨረሻው ክፍል በመጪው ሰኞ ይቀርባል። እንድትከታተሉን እንጋብዛለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን የሙዚቃ ቃና ይሆናል የሚቀርበው። አዘጋጅና አቅራቢ ጽዮን ግርማ እንደምናመሻችሁ እንደምሰነበታችሁ። የሙዚቃ ቃና አድማጮች ጤና ይስጥልኝ። ቅዳሜ ጥር 27 2009 ዓ.ም ምሽት የሙዚቃ ቃና ፕሮግራም ነው። ዘፈኖቹ መራርጬ በመስተንግዶ አበሪያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። ለዛሬ ምርጥ ምርጥ ያልኳቸውን ሙዚቃዎች መራርጬ ወደ እናንተ ለማድረስ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ የአማርኛ ቋንቋ ዝግጅት ክፍል A okay, Kenyalo, back at Tao de Major Maria Mirchelus Adachu, Adam Labbert Ghost Town. I died last night in my dreams, walking the streets of some old ghost town. I tried to believe in God and James Dean but Hollywood sold out. Saw all of the same lock up the gates i could not enter walked into the flames called out your name but there was no answer and now i know my heart is a ghost town my heart is a ghost town ማይ ሀርት ኢዝ ኤ ጎስት ታውን የአዳም ላምበርትን ዜማ ነበር ያስደመጥኳችሁ። የምትከታተሉት የሙዚቃ ቃና ነው። የሙዚቃ ቃና ምርጥ ምርጥ የሆኑ የካንትሪስ፣ የሶል፣ የብሉዝ፣ የሬጌ፣ የሂፕሆፕ እና ሌሎችንም የዜማ ስልቶችን የያዙ ሙዚቃዎች ተከሽኖ ወደ እናንተ አድማጮች ጆሮ የሚደርስበት ፕሮግራም ነው። ለዛሬ ምርጥ ምርጥ ዜማዎችን አዘጋጅቼላችኋለሁ። ኢት ኢዝ ዩር ወርልድ ጄኒፈር ጄኒፈር ሃድሰን በአር ኬሊ ታጅባ የተጫወተችው ምርጥ ዜማ ነው። እስቲ ተቃበዙልኝ። you gotta do mm, no no you tell me that it's me you won't love you and as long as you keep giving me that sweet love point to it baby it belongs to you if it's money you want for me to pay your bills buy your nice things shop is free ጀኔፈር ሃድሰን በአርኬሊ ታጅባ ኢትስ ዮር ወርልድ ስትል የተጫወተችውን ምርጥ ዜማ ነበር ያደመጣችሁት። እንግሊዝ ውስጥ የተወለደውና እንደ አውሮፓውያን አቆጣጠር በግንቦት 2014 ባወጣው አልበሙ እስከ ግራሚ አዋርድ ሽልማት የደረሰ ወጣት ነው ሳም ስሚዝ። ስቴይ ዊዝሚ በሚለው ዘፈኑም በጣም ይታወቃል። አም ኖት ኦንሊ ዋን የተሰኘው ዘፈኑ የዛሬው የኔ ምርጫ ነው። You and me, we made a vow for better or for worse. I can't believe you let me down. But the proof's in the way it hurts. For months on end, I've had my doubt. I every tear. I wish this would be over now, but I know that I still need you here. You የሳምስ ስሚዝን አይ አም ኖት ዘ ኦንሊ ዋን ነበር ያደመጣችሁት ቀጥለን የምናደምጠው ደግሞ የታይለር ስዊፍት ብላንክ ስፔስን ይሆናል next mess. a weekend so it's gonna be Like a daydream. So torture don't say i didn't say i didn't warn you boys only one love if it's torture don't say i didn't tell you to use a gun on me i know it's a bo marley could you be loved ilana ቦብ ማርሊን ኩድ ዩ ቢ ላቭድ ነበር ያደመጣችሁት። ዛሬ የሙዚቃ ቃና የወንዶች ድምፃውያን ተጽዕኖ የበረታበት የሙዚቃ ምርጫ ነው። በአጋጣሚ ሆኖ ዘፈኖቹን ስመራርጥ በርከት ያልሆን የወንዶች ቁጥር ያዙት። ማርቪንጌ ዋትስ ጎይንግ ኦን ተከታዩ ምርጫ ነው። Brother, there's far too many of you die You know we've got to find a way to bring some loving here today, yeah. Father Father We don't need to escalate You see, war is not the answer. Only love can conquer hate. You, know, you know we've got to find a way to bring, to bring some love and get here today, today. Oh, oh, oh. it lines Sister. And pick it signs Sister. Don't punish me Sister. With brutality Sister. Talk to me Sister. So you can see what's going on with the michael jackson you rock my world number eight. be the same. girl you came and changed the way I want, the way I don't. I cannot explain the things I feel for you, but girl you know it's true. I'll stay with you, I'll my dreams, and I'll be all you need. የሌለውን ታዋቂውን ዝነኛውን የሙዚቃ ንጉሱን የማይክል ጃክሰንን ዩሮክ ማይ ወርልድን ነበር የሰማችሁት። የተከበራችሁና የተወደዳችሁ አድማጮች የምትከታተሉት የሙዚቃ ቃና ፕሮግራማችን ነው። አስተያየት ካላችሁ ጻፉልን። እንዲሁም የወዳጅ ዘመድ የዘፈን ምርጫ ካላችሁ ማድመጥ የምትፈልጉት ዜማ ካለም ጋብዝላችኋለን። ሆን አት ቪኦኤ የኢሜይል አድራሻችን ነው። በፌስቡክ አት ቪኦኤ አማሪክን በመጠቀም አስተያየቶቻችሁን አድርሱን። ሀሽታግ ቪ አማሪክ ብላችሁም በትዊተር ተከተሉን። ኤድ ሺረን ሼፕ ኦፍ ዩ የሚለው ዘፈኑ የአሜሪካንን የሙዚቃ ደረጃ ሰንጠረሽ ከአንድ እስከ አስር ባለው በዚህ ወር የተቆጣጠረ ዜማ ነው። ሼፕ ኦፍ ዩ በጣም ተወዶለታል። የመሰናበቻ ሙዚቃ አደርገዋለሁ። በእኔ በኩል የተመደበልኝ ሰዓት አልቋል። ሳምንት በሌሎች ምርጥ ምርጫዎች ተመልሼ እመጣለሁ። the of you. Approach club isn't the best place to find the lovers so the bar is where I go. Me and my friends at the table doing shots trickin' fast and then we talk slow. And Come over and start up a conversation with just me, and trust me, I'll give it a chance now. Take my hand, stop it, and the man on the jukebox, and then we start to dance. And I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now follow my lead. I may be crazy, don't mind me. Say, boy, let's not In my room, and now my bed sheets smell like you. Every day discovering something, brand new. I'm, in I'm in love with your body. I'm in love with your body. I'm in love with your body. I'm in love with your body. Every day discovering something, brand new. I'm in love with the shape of you. Can we? Begin. We're going out on our first date mm -hmm. You and me are thrifty So go all you can eat Fill up your bag and I fill up the plate mm -hmm. We talk for hours and hours About the sweet and the sour And how your family's doing okay mm -hmm. And leaving, in a taxi Kissing the backseat Tell the driver make the radio play And I'm singing like Girl, you know I want your love Your love was handmade for somebody like me Come on now, follow my lead I may be crazy, don't mind me Say Let's not talk too much. Grab on my waist and put that body on me. i coming now, follow my lead. I'm coming now, follow my lead. Mm -hmm. I'm in love with the shape of you. We push and pull like a magnetic. Although my heart is falling too. I'm in love with your body. Last night you were in my room. Now my bed sheet smell like you. የማጠቃለያ ዜና ላሰማችሁ። የሰሜን ምዕራብ ዩናይትድ ስቴትስ ግዛት በሆነችው ዋሽንግተን ስቴት ዋና ከተማ ሲያትል የተሰየሙ አንድ ፌዴራል ዳኛ ፕሬዚደንት ዶናልድ ትራምፕ የጣሉት የጉዞ እገዳ ለጊዜው እንዲታገድ መወሰናቸው ያስገረማቸው መሆኑን የገለጹት ትራምፕ የዳኛውን ውሳኔ እንደሚያስገለብጡ ዛሬ ዝተዋል። ዳኛው ትናንት ላሳልፉት ውሳኔያቸው ሰበብ ያደረጉት የፌዴራሉ መንግሥት ውሳኔ ሽብር ፈጠራን ስጋት ያባብሰዋል የሚል ነው። የዳኛውን ውሳኔ ተከትሎ የዩናይትድ ስቴትስ የጉምሩክና የወሰን ጥበቃ መስሪያ ቤት ባወጣው መግለጫ የሚሰራ ወይም ተቀባይነት ያለው ቪዛ የያዙ ተጓዦች ሁሉ አሁን ወደ አሜሪካ መጓዝ እንደሚችሉና እንደማይታገዱም አስታውቋል። የውጭ ጉዳይ መስሪያ ቤቱም ተመሳሳይ መግለጫ ለአሜሪካ ድምፅ ራዲዮ ሰጥቷል። ራሳምብሎም ወይም በተረጓሚው ሰልፍ ተብሎ የሚጠራው የኮንጎ ዲሞክራሲያዊት ሪፐብሊክ የተቃዋሚዎች ፓርቲዎች ጥላ ወይም አሰባሳቢ ቡድን መሪው ኤትን ቼሴኬዲ ቢሞቱም፣ ከመንግስት ጋር ይደረጋል ተብሎ የነበረው ድርድር በመጪው ሳምንት ውስጥ ይካሄዳል ብሎ እንደሚጠብቅ አስታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር ጄምስ ማቲስ ሴንካኩ ደሴቶች የጃፓን አስተዳደር ይዞታ መሆናቸው መናገራቸው ከቻይና ቁጣ አስነስቷል። ይህ የመንግስታቸው ለረጅም ጊዜ የቆየ አቋም መሆኑንም ቶኪዮ የሚገኙት ጄምስ ማቲስ ከጃፓን አቻቸው ጋር ሆነው መግለጫ በሰጡበት ወቅት ተናግረዋል። ምሽቱ ዜና ይኸው ነበር። ዜናውን ያሰማኋችሁ ሰለሞን አባተ ነኝ። ጤና ይስጥልኝ። በደና ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የሚተላለፈው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ በሶስት ሰዓት ልዩ ልዩ ቅንብሮችን ይዘን እንጠብቃችኋለን። ያስተናገድኳችሁ ቆንጂታየ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። በደህና አደሩ።